ዓለም ዜናን ጀምር የዕለቱ ተረኛ ማን ተጋፍቶት ስለሺ ያሰማናል። የዲደብልዩ ዜና ጥና ይስጥልኝ። አድማጮች እንደምን ቆይታችኋል? በቅድሚያም አርዕስተ ዜና። በሰሜን ኢትዮጵያ ጦርነት ሁሉም ተፋላሚ ኃይላት በእርዳታ ዘረፋ ተሰማርቷል መባሉ የኢትዮጵያ ብሔራዊ መከላከያ ኃይልን የሚመለከት አለመሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጳጉሜ አንድ ቀን እስከ ጳጉሜ አምስት ቀን 2013 ዓ ም ድረስ የአምስት ቀናት ልዩ ሀገር አቀፍ የጸሎትና ምህላ መርሃ ግብር አወጀ። ለሰላም ሲባል ሁሉም አካላት ያነገቱትን ጠመንጃ እንዲያዘቀዝቁም ጉባኤው ጠይቋል። አማራ ክልል ውስጥ የህዝባዊ ወያኔ ሓርነት ትግራይ ህዋት ታጣቂዎች አንድ ሆስፒታልና 14 ጤና ጣቢያዎችን ማውደማቸውን የአካባቢው ባለስልጣናት አስታወቁም። ሄሪኬን አይዳ የሚል ስያሜ የተሰጣት ብርቷዋሎ ንፋስ ኒውዮርክ ከተማ ውስጥ ባስከተለችው የጎርፍ መጥለቅለቅ ቢያንስ 9 ሰዎች ሞቱ። ዜናው በዝርዝር በሰሜን ኢትዮጵያ ጦርነት ሁሉም ተፋላሚ ኃይላት በእርዳታ ዘረፋ ተሰማርቷል መባሉ የኢትዮጵያ ብሔራዊ መከላከያ ኃይልን የሚመለከት አለመሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። የዩኤስኤድ ኃላፊ ሸን ጆንሰን ተፋላሚ ኃይላት በሙሉ የእርዳታ ቁሳቁሶችን መዝረፋቸውን ለኢትዮጵያ ቴሌቪዥን በሰጡት ቃለ ምልልስ ማስታወቃቸውን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ትናንት ገልጦ ነበር። ዘጠኝ ወራት ባስቆጠረው ጦርነት የፌዴራሉ ኃይላት ከኤርትራ ጦር ጋር አብረው ትግራይ ውስጥ በነበሩ በሚቀጠሩበት ወቅት ብዙ ነገሮች ተዘርፈዋልን፣ ብሏል ኃላፊው። ተፋላሚ ኃይላት በሙሉ በእርዳታ ዘረፋ ተሰማርቷል መባሉ መከላከያውን መጥፎ ስም የሚያሰጥ በመሰረቱ ስህተት የሆነ ሲሉ የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ዛሬ በሰጡት መግለጫ ክሱን ውድቅ አድርጓል። እንደሚመስለኝ ይህ ጭፍን ድምዳሜ ነው። ይህ የብሔራዊ መከላከያ ኃይሉን ለመጥቀስ ከሆነ የማስረጃ እጦት አለበት። የህወሓት ኃይላት በእርግጥም የሰብአዊ እርዳታ ስለመዝረፋቸው በታየበት መንገድ ልክ በማስረጃ ላይ የተመሰረተ መሆን ያስፈልገዋል። ስለዚህ በማስረጃ ማስደገፍም ያስፈልገናል፣ ምክንያቱም የመከላከያ አባላት ይህን ያደርጋሉ ብዬ አላምንም። የህወሓት ተዋጊዎች በአማራ ክልል የሚገኙ የአሜሪካ መንግስት የእርዳታ ድርጅት ማለትም ዩኤስኤድ ንብረት የሆኑ መጋዘኖችንና የእርዳታ ቁሳቁሶችን መዝረፋቸውን በኢትዮጵያ ድርጅቱ የበላይ ለኢትዮጵያ ቴሌቪዥን በሰጡት ካለመለልስ ትናንት አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ የአምስት ቀናት ልዩ ሀገር አቀፍ የጸሎትና ምህላ መርሃ ግብር አወጀ። የሃይማኖት ጉባኤ የበላይ ጠባቂ አባቶች በዛሬው መግለጫቸው ከጳጉሜ 1 እስከ ጳጉሜ 5 ቀን 2013 ዓ ም ድረስ ልዩ ሀገር አቀፍ የጸሎትና ምህላ መርሃ ግብር መታወጁን አሳውቋል። ስለ ህዝብ ያገባናል እንታገላለን የሚል ሁሉም ከሁሉ በላይ ሰብአዊነትን እንዲያከብር ንጹሐንን በፍጹም ኢላማ እንዳያደርግ ጉባኤው ጠይቋል። የሰላም ጥሪም ከመድረኩ ተላልፏል። የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ በዘመናት ተጠብቀው የኖሩ እንደ ቅዱስ ላሊበላ፣ አክሱም ጽዮን፣ አልነጃሺ መስጊድ በመሳሰሉ የሃይማኖት ተቋማትና የታሪካዊ ቅርሶቻችን ላይ የተቃጣው ጥቃት በጽኑ እናውግዛለን። ስለሆነም ሁላችሁም አካላት ከግብዝነት ርቃችሁ ያነገታችሁትን ጠመንጃ ለሰላም ስትሉ ለማዘግዘቅ፣ ሕይወት ቀጣፊና ንብረት አውዳሚ ከሆነ ተግባር ለመራቅ ልባችሁ ሁሌም የተዘጋጀ ይሆን ዘንድ አደራ እንላለን። ጉባኤው በዛሬው መግለጫው የተገባደደው 2013 ዓ ምት ኢትዮጵያ ተፈጥሯዊና ሰው ሰራሽ ፈታይ ማህበራዊ ክስተቶችን፣ መልካም ዕድሎችንና ተስፋዎችንም ያስተናገደችበት ነው ብሏል። በጸሎት የተጀመረው መግለጫው 11 ነጥቦች ያሉት ጥሪዎችንም ማቅረቡን የአዲስ አበባ ወኪላችን ሰለሞን ሙጬ የላክልን ዘገባ ይጠቁማል። በመጽሔት ተጨማሪ ዝርዝር ዘገባ ይኖረናል። ቤንሻንጉል ጉሙዝ ክልል የካማሺ ዞን ስር በሚገኙ ወረዳዎች ያሶና አጋሎ መጢ እንዲሁም ሌሎችም ወረዳዎች ውስጥ ያሉ ሰዎች በታጣቂዎችና የመንግስት ጸጥታ ኃይሎች ጉዳት እየደረሰባቸው እንደሆነ ተናገሩ። በቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን የወንጀል መከላከል ዘርፍ ኃላፊና ምክትል ኮሚሽነር ኢንስፔክተር ምስጋናው ኢንጅፍታ በካማሺ ዞን ቦሎ፣ ጅንጋፎይ፣ ድዴሳ በሚባል ስፍራ ያለው የጸጥታ ሁኔታ የከፋ መሆኑን ለዶቼቬሌ ተናግሯል። ያለውን የፀጥታ ሁኔታ ከባድ ነው የሚለውን ነው በኛ ግምጋማ ማለት ነው። ግን እኔ ቁጥር ሊሆን ላይሆን ይችላል ከአምሳ በላይ ሴቶች እንደተጎዱ የሚል ነገር አለ። ባለውጭ ጋንፎይ ቤሳ የሚባል ቀባሌ ላይ እና እዛ አካባቢ ላይ በዘረ ሰላም ኃይል ጉዳቶች ደርሰዋል የሚል ነገር አለ። እሱን ለማጣራት በደንብ ስለ ትክክለኛ ነቱ የፀጥታ ኃይል እዛ አካባቢ ተቀናጅቶ ለመወት ጥረት እያደረገ ነው ያለው። ለመግባት ግን ቦታው ሙሉ በሙሉ በዘረ ሰላም ኃይል ጉዳት ተሰራ ላይ ነች። ሀላፊው የጉምዝ ባሏቸው ታጣቂዎች ከ50 በላይ ሰዎች በብዛት ሴቶች ጉዳት እንደደረሰባቸውና በማጣራት ላይ እንደሚገኙም ለአሶሳ ወኪላችን ነጋሳ ደሳሌ ነግረውታል በምስራቅ ወለጋ ሳሲጋ ወረዳም ታጣቂዎች በጸጥታ ኃይሎች ላይ ጉዳት ማድረሳቸው እየተነገረ ነው አማራ ክልል ደቡብ ጎንደር ውስጥ የህዝባዊ ወያኔ ሀርነት ትግራይ ህዋት ታጣቂዎች አንድ ሆስፒታልና 14 ጤና ጣቢያዎችን ቀደም ሲል ማውደማቸውን የአካባቢው ባለስልጣናት አስታወቁም። ታጣቂዎቹ በአካባቢዎቹ በቆዩባቸው ጥቂት ጊዜያት ለተረጂዎች መጋዘን የተቀመጠ እህል ሙሉ በሙሉ ዘርፈው መሄዳቸውን እንዲሁም የመንግስት መስሪያ ቤቶችን በመመዝበር ውድመት ማስከተላቸውንም ባለስልጣናቱ ገልጧል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ የጉዳቱ ሙሉ መጠን እየተጠና እንደሆነ በመግለጽ በጤና ተቋማቱ ላይ የደረሰውን ለዶችቬሌ ተናግሯል። የመንግስት ተቋማት ሙሉ በሙሉ ወድመዋል የሚለው አንድ ሆስፒታል አስራ አራት ጤና ጣቢያዎችን ያወደመ ከዶችቬሌ የህወት ባለስልጣናትን አስተያየት ለማካተት በተደጋጋሚ ብንደውልም ባለስልጣናቱ አልተገኙም። የምትከታተሉት ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨውን የዶችቬሌ ዲ ደብልዩ ዜና ነው። ታንዛኒያ ዳሬ ሰላም ከተማ ውስጥ በፈረንሳይ ኤምባሲ የዲፕሎማቶች መኖሪያ አቅራቢያ ባለፈው ሳምንት ረቡዕ ፖሊሶችን ተኩሶ የገደለው ታጣቂ አሸባሪ መሆኑን የታንዛኒያ ፖሊስ ዛሬ አስታወቀ። ሐምዛ መሐመድ የተባለው ታጣቂ ሶስት ፖሊሶችንና አንድ የግል ጥበቃ ጓድን ተኩሶ ከገደለ በኋላ እሱም በፖሊስ ተተኩሶበት መሞቱ ባለፈው ሳምንት ተዘግቧል። አሸባሪ ነበር የተባለው ታጣቂ በማህበራዊ የመገናኛ ዘዴዎች የአልሸባብና ራሱን እስላማዊ መንግስት እያለ የሚጠራው ቡድን ጽንፈኛ ምልክቶች ይደርሱት እንደነበረም ፖሊስ ገልጧል። ታጣቂው ሀገር ውስጥ ከሽብር ቡድን ጋር ግንኙነት ካላቸው ሌሎች ሰዎች ጋር መረጃ ይለዋወጥ እንደነበረም ፖሊስ ጠቅሷል። የታጣቂው መንደርተኛ እንደሆኑ የገለጡት ቬናንስ ካሉንጋ የተባሉ ግለሰብ ደግሞ ሐምዛ መሐመድ በሰፈሩ በሰላም ይኖር የነበረ ሃይማኖተኛ መሆኑን እንደሚያውቁ ለሮይተርስ የዜና ምንጭ ተናግሯል። ሄሪኬን አይዳ የሚል ስያሜ የተሰጣት ብርቱ አውሎ ንፋስ ኒውዮርክ ከተማ ውስጥ ባስከተለችው የጎርፍ መጥለቅለቅ ቢያንስ ዘጠኝ ሰዎች ሞቱ። ካለፈው ሳምንት እሁድ ጀምሮ በዩናይትድ ስቴትስ ደቡባዊ የባህር ጠረፍ ግዛቶች ላይ ብርቱ ጥፋት ያስከተለችው አውሎ ንፋስ ኒውዮርክ ከተማ ውስጥ በአንድ ሰዓት ውስጥ ታይቶ የማይታወቅ ከፍተኛ ዝናብም አስከትላለች። መውጅና ወጀብ የቀላቀለችው ይህች ኃይለኛ አውሎ ንፋስ ኒውዮርክ ውስጥ ባስከተለችው ጎርፍ የተነሳ የውስጥ ለውስጥ የባቡር መጓጓዣ አገልግሎት ሙሉ ለሙሉ በሚባል መልኩ ተቋርጧል። ከኒውዮርክ ጥፋት ባሻገር ኒውጀርሲ ውስጥም ባደጋው አንድ ሰው መሞቱ ተዘግቧል። በመጨረሻም የስፖርት ዜና የዓለማችን ምርጡ የእግር ኳስ ተጫዋች ክርስቲያኖ ሮናልዶ ለፖርቹጋል ብሔራዊ ቡድን 111 ግቦችን በማስቆጠር የዓለም ክብረ ወሰን ሰበረ። ወደ ቀድሞ ቡድኑ ማንቸስተር ዩናይትድ እንደሚመለስ ይፋ በሆነ በጥቂት ቀናት ውስጥ ነው ክርስቲያኖ ሮናልዶ ክብረ ወሰኑን የሰበረው ፖርቹጋል ለዓለም ዋንጫ ማጣሪያ ፋሮ ውስጥ ከአየርላንድ ጋር በነበራት የረቡዕ ዕለቱ የማጣሪያ ግጥሚያ የ36 ዓመቱ የቀድሞ የዓለማችን ኮከብ ተጫዋች ሁለት ግቦችን አስቆጥሯል። የፖርቹጋል አየርላንድ ድን በማጣሪያ ግጥሚያ ያሸነፈችው ሁለት ለአንድ ነው። ቀደም ሲል የነበረው ክብረ ወሰን በኢራን ብሔራዊ ቡድን ተጫዋች አሊዳ የተያዘ ሲሆን 110 ግቦች የተቆጠሩበትም ነበር። ሮናልዶ 180 ጊዜ ለፖርቹጋል ተሰልፎ 111 ግቦችን ከመረብ ማሳረፍ ችሏል። ክርስቲያኖ ሮናልዶ ከጣሊያኑ ጁቬንቱስ ቱሪን ወደ ቀድሞ ቡድኑ ማንቸስተር ዩናይትድ በ15 ሚሊዮን ዩሮ የዝውውር ክፍያ መመለሱም ተዘግቧል ይህ ዶይቼ ቬለ ሬዲዮ ነው። ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። በሰሜን ኢትዮጵያ ጦርነት ሁሉም ተፋላሚ ኃይላት በእርዳታ ዘረፋ ተሰማርቷል መባሉ የኢትዮጵያ ብሔራዊ መከላከያ ኃይልን የሚመለከት አለመሆኑን የጠቅላይ ሚኒስትር ጽህፈት ቤት ዛሬ አስታወቀም። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጳግሜ አንድ እስከ ጳግሜ 5 ቀን 2013 ዓ.ም ድረስ የአምስት ቀናት ልዩ ሀገር አቀፍ የጸሎትና ምህላ መርሃ ግብር አወጀ። ለሰላም ሲባል ሁሉም አካላት ያነገቱትን ጠመንጃ እንዲያዘቀዝቁም ጉባኤው ጠይቋል። አማራ ክልል ደቡብ ጎንደር ውስጥ የህዝባዊ ወያኔ ሃርነት ትግራይ ህዋት ታጣቂዎች ቀደም ሲል አንድ ሆስፒታልና 14 ጤና ጣቢያዎችን ማውደማቸውን ያካባቢው ባለሥልጣናት አስታወቁ። ሄሪኬን አይዳ የሚል ስያሜ የተሰጣት ብርቱ አውሎ ንፋስ ኒውዮርክ ከተማ ውስጥ ባስከተለችው የጎርፍ መጥለቅለቅ ቢያንስ ዘጠኝ ሰዎች ሞቱ። ዜናው በዚሁ አበቃ። መልካም ጊዜ ጠናሽጥልኝ